የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እና የሩሲያው አቻቸው ሴርጌይ ላቭሮቭ ባለፈው ሳምንት በኢትዮጵያ ጀምረው በየግል ያተኮሩባቸውን የአፍሪቃ ሀገሮች ጎብኝተዋል። ቲለርሰን በኢትዮጵያ ጉብኝታቸው በሀገሪቱ ያለው ችግር ሊፈታ የሚችለው ነፃነትን በማስፋት እንጂ በማጥበብ አይደለም ከማለት በስተቀር ከኢትዮጵያ መንግስት ጋር ያደረጉት ስምምነት የለም። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ላቭሮቭ ግን የኢትዮጵያ ነዳ ከመሰረዝ አንስቶ የኢትዮጵያ አየር መንገድ በየዕለቱ ወደ ሩሲያ እስከ መብረር ድረስ የሚሄዱ ስምምነቶችን አድርገዋል። የሁለቱም ባለሥልጣኖች ጉብኝት በተመለከተ በአፍሪካ ጉዳይ ጥናትና ምርምር የሚያደርጉትን ዶክተር አየለ በከሪን አወያይተናል። ዶክተር አየለ በመቀለ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው። የቲለርሰንን ጉብኝት ዓላማ በማብራራት ይጀምራሉ። ሬክስ ቲለርሰን የአሜሪካው የውጭ ጉዳይ ሚኒስትር በአፍሪካ የሚያደርጉት ጉብኝት የመጀመሪያው ዋና ዓላማ ከዚህ በፊት ፕሬዚዳንት ትራምፕ የአፍሪካን ሀገሮች ላይ አንድ ስድል ስለ ተነገሩ የዛን ስድል ማስታረቂያ ራሳቸው እዛ በመገኘት በተለይም አፍሪካ ህብረት በመገኘት ይቅርታ ለመጠየቅ ያደረጉት ይመስላል ግን ያው በግልጽ በሆነ መንገድ ይቅርታ አስመልቶ የነበረ ግን፣ የአፍሪካው ህብረት መሪ ከዚህ በፊት የነበረው ሁሉ ተስተካክሏል፣ አሁን ግንኙነታችን ጥሩ ነው ብለው ያው ስለተቀበሉት በዛ አላማ የሄደ ይመስለኛል። ሁለተኛው እና ዋናው አላማቸው ምንድነው? የትረምፕ መንግስት ትልቅ ትኩረቱ ጸጥታ ላይ ስለሆነ ደህንነት ላይ ስለሆነ በጥንፈኞች ላይ የሚደረገውን ዘመቻ ምናልባት በአሁኑ ጊዜ በኢትዮጵያ ውስጥ የተፈጠረው የፖለቲካ ችግር እንዳያጣውሰው በመነጋገር ከዛም በላይ ደግሞ ኢትዮጵያ ብቻ ሳይሆን ሌሎቹም የተመረጡት ሀገሮች ማለትም እንደ ጅቡቲ፣ ኬንያ፣ ናይጄሪያ እና ቻድ በዋንኛ በአሜሪካ የውጭ ጉዳይ ጥቅም ላይ ያተኮረ ነው። ሶስተኛው በአሁኑ ጊዜ በአፍሪካ ውስጥ የቻይና በጣም ከአፍሪካ ሀገሮች ጋራ የምታደርገው ግንኙነት በንግድ በተለይ በኢኮኖሚ እና በተለያዩ ዘርፎች የምታደርገው እንቅስቃሴ እጅግ በጣም እየጨመረ ስለሄደ እሱንም በረጅም መንገድ ስናየው ጠቃሚ ላይሆን ይችላል በሚል ከቻይና ጋራ አፍሪካ ውስጥ ትክክር ለመጀመር በእነዚህ ዋና ዋናዎቹ አላማ ወደዛ አይነቱ ይመስለኛል። አዎ እንግዲህ አሁን ያነሱት የሶስተኛው ነጥብ የፉክክር ጉዳይ ወደ ኋላ እንመለስበታለን። አሁን ግን ወደ መጀመሪያው ነጥቦ ልመለስና በአፍሪቃ በኩል እንግዲህ የአፍሪካ ህብረት ኮሚሽን ሊቀመንበር ራሳቸው ቲለርሰንን ተቀብለው ካነጋገሩ በኋላ በበኩላቸው የተሰማቸውን ሲናገሩ ትራምፕ አፍሪቃ ላይ የሰነዘሩ ጸያፍ አነጋገር በቲለርሰን ጉብኝት የተካሰ ይመስላል አይነት አነጋገር ሰንዝረው ነበር፣ እና በአፍሪካውያን በኩል በበጎ ተመልክቶታል ማለት ነው። እስከዚህ ድረስ እንግዲህ ያው በኮሚሽኑ አገላለጽ ከሆነ እንደዛ ያንን ሁኔታ ነው የሚሰጥን። ግን ነገር በምርምር በክሪቲካል የምናይ ሰዎች ስናየው ምንድን ነው? አንደኛ የተናገሩት ነገር በጣም አጸያፊ ነው። የአፍሪካ ኮሚሽኑ ኮሚሽነር የጠየቁት ያን ጊዜ ይህንን በተናገሩበት ጊዜ በቅርፍ የተጠየቁት ምንድን ነው? ፎርማል የሆነ ይቅርታ ነበር የጠየቁት። ያ ይቅርታ አልተገኘም። ግን እሳቸው መጀመሪያ እንደውም ኢትዮጵያ የሄዱት አፍሪካ ህብረት ጽህፈት ቤት ነው፣ ከኢትዮጵያን ባለስልጣኖች ሳያናግሩ እና ያንን እንግዲህ ክብደት ሰጥተውት ይሄ ነገር በቃ ተፈጽሟል ከእንግዲህ ወደ ወደፊት እንሂድ ብለዋል። በእኔ ግምት ግን የአንድ ስግብ የጎዳው መሪዎችን ብቻ አይደለም ወይም ደግሞ የአፍሪካ ህብረትን ብቻ አይደለም። ያ ስድብ ያዋረደው መላው የአፍሪካን ህዝብ፣ የኤሽያንን ህዝብ ነው እና ትክክለኛ መልሱ ምን ነበረ በግልጽ ይቅርታ መጠየቅ ነበረ። እና ያ አለም የሆኑ በሰዎች አእምሮ ውስጥ ሌላ ነገር እንዲፈጠር ያደርጋል። ሌላው ነገር ደግሞ ግልጽ የሆነ የአሜሪካ በአፍሪካ ላይ የሚኖራት የውጭ ጉዳይ ፖሊሲዋ ይሄ ነው፣ በዚህ ነው የምንሄደው ብሎ ግልጽ የሆነ ፖሊሲ ወረቀት ወይም ደግሞ የፖሊሲ ስቴትመንት ይዘው አልመጡም እና የመጡት ምንድን ነው ይሄ ጉድዊል ለማሳየት እና በቅድምም እንዳልኩት ሌሎች ሀያላን ሀገሮች ወደ አፍሪካ መምጣት ስለጀመሩ ከነሱ ጋር ትክክር ለመግባት ነው እንጂ ግልጽ በሆነ መንገድ ይቅርታ በግልጽ አልተሰራም፣ አልተደረገም። አሁን ያነሱት እንግዲህ ሄደውም በአሁኑ ጊዜ በግልጽ ለአፍሪካ የተናገሩት ፖሊሲም ኢትዮጵያም ውስጥ አሁን የተደረገ ስምምነት ከሌለ እሱን የሚያመላክት ይመስለኛል። እንግዲህ እርግጥ ነው አሁን ለምሳሌ መጀመሪያ ያደረጉት ምንድነው? እዛ ጆርጅ ሜሰን ዩኒቨርሲቲ ሄደው ወደ አፍሪካ ከመሄዳቸው በፊት ንግግር ሰጥተው ነበረ፣ እና ያ ንግግር በአጠቃላይ መንገድ አሜሪካ ከአፍሪካ ጋር የሚኖራትን ግንኙነት ፈልገዋለች በጣም ጠቃሚ ነው ከማለት በስተቀር እና በምን በምን አካባቢ ከአፍሪካ ጋራ በህብረት ለመስራት ከመጥቀሳቸው በስተቀር የአፍሪካ ፖሊሲያችን ይሄ ነው የሚል አልተ- አልተናገሩም ሁለተኛ ደግሞ አፍሪካውያኖች ተግባር ነው የሚያዩት። እና ያ ተግባር ምንድን ነው? አንደኛ ከዚህ በፊት በፕሬዚዳንት ባራክ ኦባማ ወይም ደግሞ በፕሬዚዳንት ቡሽ ይካሄዱ የነበሩት ፖሊሲዎች፣ አፍሪካ ውስጥ የተገበሩት እንቅስቃሴዎች እነዚያ ይቀጥላሉ አይቀጥሉም። ያንን ደግሞ ለማወቅ የሚያስችለን ምንድን ነው? አንደኛ ፕሬዚዳንቶቹ ስልጣናቸውን ሲይዙ በመጀመሪያ የሚያደርጉት ምንድን ነው? የአፍሪካን ጉዳይ ኃላፊ የሆነ ረዳት ጸሐፊ ወይም ደግሞ ሴክሬታሪ ኦፍ ስቴት የውጭ ጉዳይ ሚኒስቴር ኃላፊ ይሾማል። ያ እስካሁን አልተሾመም። በአሜሪካ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጠረጴዛዎች የሚባሉ አሉ። እነሱም እስካሁን ክፍት ናቸው። ቦታዎቹ ክፍት ናቸው። ያ እንግዲህ ለአፍሪካውያን የሚያሳየው ምንድን ነው ትኩረት አለመስጠታቸው። ሌላው ደግሞ ምንድን ነው ከዚህ በፊት ይሰጡ የነበሩት የተለያዩ ኢኮኖሚክ እርዳታዎች፣ ሰብአዊ እርዳታዎች ተቆርጠዋል ከባጀቱ ላይ ያም የሚያሳየው እንግዲህ አፍሪካ ትልቅ ትኩረት አለመስጠታቸው። መጀመሪያ ከመምጣታቸው በፊት ጆርጅ ሜሰን ዩኒቨርሲቲ ሲናገሩ አምስት መቶ ሰላሳ ሶስት ሚሊዮን ዶላር ለምግብ እጥረት በተለይ በሀይል ለተመቱት ለኢትዮጵያ፣ ለሶማሊያ፣ ለደቡብ ሱዳን እና ለናይጄሪያ እና ለቻድ ወይም እዛ ቻድ አካባቢ ላሉት ሀገሮች የምግብ እጥረትን መሸፈኛ የሚሆን አምስት መቶ ሰላሳ ሶስት ሚሊዮን ዶላር ይሰጣል ከማለፋቸው በስተቀር ቅድም እንዳልኩት ግልጽ የሆነ ከአፍሪካ ጋር በእኩልነት በንግድም ይሁን በተለያዩ መስኮች ለመስራት ከዚህ በፊት አትሊስት ተስፋ እንደሰጡን ባራክ ኦባማ ተስፋ እንደሰጡን፣ ያንን ሁኔታ አላየንም። አሁን ግን የተደረገ ስምምነትም የለም አይደል? ከኢትዮጵያ ጋር ምንም የተደረገ ስምምነት የለም። ያው አብረው ለመስራት በተለይ በእነሱ እንደሚሉት ካውንተር ቴሮሪዝም ወይም ደግሞ በጸረ ሽበርተኝነት ላይ አብረው ለመስራት ተስማሙ። ደግሞ እዚያ ሄደው ያው ቻይና መውቀሱ እና ከአሜሪካ ከቻይና ጋራ ቀዝቃዛ ጦርነት ለመጀመር ያሰበች ይመስላል። ከሱ ውስጥ ውጭ የአሜሪካ አምባሳደር ከዚህ በፊት ኢትዮጵያ ውስጥ የተላለፈውን አዋጅ በመቃወም ተናግረው ነበረ። እሳቸውም ለስለስ ባለ መስመር የአዋጅ መኖር እንደሌለበት፣ እርግጥ ያለው ችግርን ይረዳለው፣ ግን ሰፋ ያለ ነጻነት ሕዝቡ ሲያገኝ ዲሞክራሲ ሲኖር ነው አመፅኝታ ፋይል የሚችለው በምን አነጋገር የአምባሳደሩ ሚኒስትር ዘግተውታል። አድማጮች፣ ውይይቱ አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሳምንት ይቀርባል። ተከታተሉ። ከስራቸው የተባረሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰንና የሩሲያ ዋቻቸው ሰርጌይ ላቭሮቭ በቅርቡ በኢትዮጵያ ጀምረው በየቅል እያተኮሩባቸውን የአፍሪቃ ሀገሮች ጎብኝተዋል። ቴለርሰን በአፍሪቃ ጉብኝታቸው መሀል ሳሉ ነው ከስራ የተባረሩት። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ላቭሮቭ ግን የኢትዮጵያን ዕዳ ከመሰረዘ አንስቶ የኢትዮጵያ አየር መንገድ በየዕለቱ ወደ ሩሲያ እስከ መብረር ድረስ የሚሄዱ ስምምነቶችን አድርገዋል። ስለ ጉብኝቶቹ አላማ እንዲያብራሩ በአፍሪቃ ጉዳይ ጥናትና ምርምር የሚያደርጉት ዶክተር አየለ በከሬን ጋብዘን፣ ባለፈው ሳምንት በቲለርሰን ጉብኝት ላይ ያተኮረ ቃለመጠይቅ መቅረቡ ይታወሳል። ዛሬ ደግሞ ቲለርሰን በአፍሪቃ ጉብኝት ላይ እንዳሉ ከስራ መባረራቸው ምን አይነት መልእክት እንደሚያስተላልፍ ዶክተር አየለ ያብራራሉ። ስለ ላቭሮቭ ጉብኝትም ይገልጻሉ። ዶክተር አየለ በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። አዳነች ቻቸው በቲለርሰን ጉዳይ ይጀምራሉ። እኔ ያው ከመጀመሪያው ጀምሮ የተደረጉት ድርጊቶች በሙሉ ከልብ የመነጨ ለአፍሪካ የመቆርቆር ወይም ለአፍሪካ ትኩረት ያልሰጠ እንዲያውም ያ ጸያፊ ቃላቸው በአፍሪካውያን አእምሮ ውስጥ የበለጠ እንዲቆይ የሚያደርግ ሆኖ ነው ያገኘሁት። ምክንያቱም እኚህ ሰው ወደ አፍሪካ ሲመጡ የአሜሪካና የአፍሪካ ግንኙነት በጣም ጠቃሚ ነው፣ በጣም አስፈላጊ ነው በሚል አምስት አገር ተመርጦ ጉብኝት አድርገው መልእክት ለማስተላለፍ ነበር ግን እንዳየ ነው የተዘጋጁት ፕሮግራሞች ተቋርጠው በዚህ ላይ ጉብኝት እያደረጉ ከስራ መባረራቸው ተነግሯቸው አንደኛ ለአፍሪካ መሪዎች አስቸጋሪ ሁኔታ መፍጠሩ፣ ሁለተኛ ፕሬዚዳንቱ ለአፍሪካ ያላቸው አመለካከትና አስተሳሰብ በጣም የወረደ መሆኑን የሚያሳይ ስለሆነ በእኔ ግምት አፍሪካውያንን የሚያስቆጣ ነው ድርጊቱ። በዚህ ላይ ደግሞ በሁለቱ መካከል ያለው ልዩነት ወይም ያለው ግጭት አፍሪካ የፍልሚያ ሜዳ ሆነች ማለት ነው እና ውርደቱንም የቀመት ነው አፍሪካውያንን ያ ደብዳቤ ይዘው የመጡት ለአፍሪካ ህብረት ኮሚሽነር ሙሴ ፋኪ መሐመድ ያሉትን አሁን ቁርሽ የሚያደርገው ነው ብዬ ነው ምገም። አሁን እንግዲህ ሲናገሩ የሁለቱም ግጭቶች ማንፀባረቂያ የሆናለች አፍሪካ አሉና፣ የትኞቹ ናቸው ሁለቱ? ሁለቱ ስል በአንድ በኩል ፕሬዚዳንት ትራምፕ አሉ፣ በሌላ በኩል ደግሞ ሬክስ ቲለርሰን ናቸው። ሬክስ ቲለርሰን እንግዲህ ለአንድ አመት ከአስራ ሶስት ቀን ሰርተው ነው ከዛ በኋላ ግልጽ በሆነ መንገድ ከዚህ በፊት ባልታየ መንገድ ከስራ እንዲባረሩ የተደረጉት። ሁለቱን ስል ያው ፕሬዚዳንቱን እና ሬክስ ቲለርሰንን ነው ማለት ነው። ፕሬዚዳንቱ በአንድ በኩል የውጭ ጉዳይን ፖሊሲ በሚመለከት ቀላሉ በፍጥነት በኤሌክትሮኒክ በዲጂታል መልቀቅ ይፈልጋሉ። የፈለጉትን ይናገራሉ፣ ስርዓት የላቸውም። በሌላ በኩል ሬክስ ቲለርሰን በተቻላቸው መጠን አትሊስት የዩኤስ የውጭ ጉዳይ ፖሊሲዋ ትንሽ ስርዓት እንዲኖረው ዝም ብሎ መሳደብ፣ ስድብ ያለበት ነገር እንዲቆም ጥረት ያደረጉ ነበር እና በሁለቱ መካከል በአንድ በኩል ፕሬዚዳንቱ የሚያቀርቡትን ሀሳብ ወይም ደግሞ የሚናገሩትን ንግግር፣ በሌላ በኩል ሬክስ ቲለርሰን አንዳንድ ጊዜ በግልጽ በሆነ መንገድ ከሳቸው የተለየ ሀሳብ ያቀርቡ ነበረ። እነዚህ ግልጥ ብለው የታዩት አንደኛ ፕሬዚዳንት ኦባማና አውሮፓን ሀገሮች ከኢራን ጋር ያደረጉት የኒውክሊያር ስምምነት መጥናት አለበት ብለው ከፕሬዚዳንቱ የተለየ ሀሳብ ነበራቸው። ሩሲያን በሚመለከት ሩሲያ ጣልቃ መግባቷን አምነው እርምጃ መወሰድ አለበት፣ ገደብ መደረጉ በሩሲያ ላይ ቶሎ መከናወን አለበት የሚል ከፕሬዚዳንቱ የተለየ አቋም ነበራቸው እና ሌሎችም አሉ። ኢየሩሳሌምንም በሚመለከት የእሳቸው አቋም ከፕሬዚዳንቱ የተለየ ነበረ። ኖርዝ ኮሪያንም በሚመለከት ይሄ በይፋ ስድብ መለዋወጡን መቆም አለበት ብለው ይናገሩ ነበር እና በዚህ ላይ ደግሞ የአፍሪካ አጸያፊ ስድብ ተጨመረ። የአፍሪካንና የአሜሪካንን ወዳጅነት ለማጠናከር ነበረ ሐሳቡ ግን ያንን አላደረጉም። ቻድ ደግሞ በጣም የሚያሳዝን ነው፣ ምክንያቱም ቻድ ሕዝቦቿ ወደ አሜሪካ እንዳሄዱ ከታገዱት ሀገሮች አንዷ ናት። እና ያ ጉዳይ በጣም ነው ያናደዳቸው ቻዶችን። በሌላ በኩል ደግሞ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተሳካ ጉብኝት አድርገው እንደተመለሱ ነው የተዘገበውና በዚህ ላይ ያለው አስተያየት ልክ አንቺ እንዳስቀመጥሽው፣ በአንድ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ለምሳሌ ኢትዮጵያን እንኳን ብቻ ብንወስድ ከኢትዮጵያ በመጡ ጊዜ ስምምነት ተፈራርመዋል። ይሄ ስምምነት የተፈራረሙት ኢትዮጵያ የኒክሊያር ቴክኖሎጂ እንዲኖራት እንደምታግዝ የመጀመሪያውን ስምምነት ተፈራርመዋል እና ከዛ በኋላ ያው ስምምነቱ በሙሉ ከተጠናቀቀ በኋላ ኢትዮጵያ ከኒክሊያር ኢነርጂ ኤሌክትሪክ ለማፍራት ፕሮዲስ ለማድረግ ትችላለች ማለት ነው። ሌላው ሁለተኛ የተስማሙበት ደግሞ ምንድን ነው የኢትዮጵያ አየር መንገድ ወደ ሞስኮ እንዲበር ለማድረግ መስመር እንዲከፍት በየቀኑ ነው በረራው፣ አይደለ በየቀኑ በረራ እንዲያደረግ ሞስኮ ምያ ደግሞ ትልቅ ገበያ ስለሆነ አመርቂ ውጤት ነው ማለት ነው ለኢትዮጵያ። ሶስተኛው ደግሞ በጽንፈኞችና ሽብርተኞች ላይ የሚደረገው ዘመቻ ላይ የኢትዮጵያን ወታደሮች ለማሰልጠን ተስማምተዋል። እያሰለጠኑም ነው። ሌላው ደግሞ ከዚህ በፊት እንደገለጽኩት የሄዱት ብዙውን ጊዜ ከሩሲያ ጋር ጠንካራ ወዳጅነት ያላቸው አገሮች ለምሳሌ እንደነ ሞዛምቢክ እንደነ አንጎላ፣ ናሚቢያ፣ ደቡባዊ አፍሪካ ላይ ነው ትኩረት ያደረጉት። እዛም ጥሩ ጥሩ ስምምነቶች ተፈራርመዋል። ሌላው ደግሞ ምንድን ነው የቻይና ጉዳይ አለ። የቻይናም ብትሆን በአሁኑ ጊዜ በአፍሪካ ላይ የምታደርገው እንቅስቃሴ ከፍተኛ ልዩነት አምጥቷል። ብዙ ባቡር መስመሮች፣ መንገዶች፣ የተለያዩ ፋብሪካዎች እየተከፈቱ ነው። የአፍሪካ ኢኮኖሚ እያደገ ያለው ቻይና ቀጥታ ተሳታፊነት ነው እና ከዚህ በፊት እንደጠቀስኩት ስለ ቻይና ሞቀሳ ለማምጣት ሞክረው ነበር ሬክስ ቲለርሰን። እንግዲህ ይሄ የአፍሪካኖች ውሳኔ መሆን አለበት። የምናየው ምንድነው አሁን እነዚህ ሀያላን ሀገሮች እርስ በርሳቸው ፉክክር ውስጥ ገብተዋል። በዛ ፉክክር ውስጥ የአሜሪካ ቦታ በተለይም ፕሬዚዳንት ትረምፕን የውጭ ጉዳይ ፖሊሲ በምናይበት ጊዜ ወደ ኋላ የሚሄድ ግንኙነቱን የሚያላላ ሰዎች ቁጣ የሚያመጣ መሆኑን እናዋለን እና በዚህ ስንመለከተው እነ ሩሲያ እነ ቻይና ውጤታማ ናቸው፣ አፍሪካ ውስጥ ማለት ይቻላል። አሁን ግን ሩሲያ እንግዲህ ወሳኝ ወሳኝ ስምምነቶች ነው ያደረጉት። ቀላል ነገር አይደለም። የኒውክሌር ተቋም እዛ ማዳበር፣ በየቀኑ ወደ ሩሲያ እንዲበር አይሮፕላን መስማማት፣ የኢትዮጵያ ወታደሮችን ማሰልጠን የሚባለው ትልቅ ስምምነት ይመስለኛል እና ለረጅም ጊዜ ሲነጋገሩ ቆይተዋል ወይስ እንዴት ነው? ለረጅም ጊዜ ሲነጋገሩ ቆይተዋል። እንግዲህ አሁን ለየት የሚያደርገው ምንድን ነው? በአሁኑ ጊዜ ኢትዮጵያና ሩሲያ በሁለቱ ወዳጅ ሀገሮች መካከል የሰባ አምስተኛ ዓመት በዓላቸውን እያከበሩ ነው ያሉት እና የዛም መገለጫ ነው። ሩሲያ በኢትዮጵያ ታሪክ ውስጥ ትልቅ ቦታ ያላት ናት። በተለይ የአድዋን ጦርነት በምንወስድበት ጊዜ የቀይ መስቀል ማህበር ሰራተኞች ሆነው የቆሰሉትን በማንሳት በማከም ከፍተኛ ሚና ተጫወተዋል ረጅም የሆነ ወዳጅነት በሁለት ሀገሮች መካከል አለ እና በፎርማል የሆነ ቀጥታ የሆነ የዲፕሎማሲ ግንኙነት ከተጀመረ ሰባ አምስተኛ ዓመትን ይዟል። የእሱም ደግሞ ክብር አሁን ኢትዮጵያም ሩሲያም በዓሉ እየተደረገ ነው ያለው እና ከዛ ጋር እያይዞ ይሄ ወዳጅነት ተለቅ ወዳለ ቦታ እንዲያድግ የሚጠቁም ነው ማለት ነው። እነዚህ የተስማሙባቸው ውሎች ወይም ደግሞ የተስማሙባቸው ጉዳዮች ሌላ ደግሞ ምንድነው? አሁን ለምሳሌ እኛ እንኳን የሌለም ሩሲያ ውስጥ ፒተርስበርግ ነው ባለ ፒተርስበርግ፣ ሴንት ፒተርስበርግ እዛ ትልቅ ሙዚየም አለ። የአድዋን መሳሪያዎች፣ ቁሳቁሶች ታሪኩን በደንብ የሚያሳይ ሙዚየም አለ። እኛገር እንኳን የሌለ ወደፊት ሙዚየም ለመቋቋም ታስቧል ኢትዮጵያ ውስጥ። በሱም እነ ሩሲያኖች እርዳታ እንደሚያደርጉልን እንደሚተባበሩን በጣም ተማመናለሁ። እሽ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም እድሉ ስለሰጠኝ እጅግ በጣም አመሰግናለሁ።